ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ

በጣም እጅግ ተጫዋችና ለብዙ ሰው አባት መሆን የሚችሉ ሰው ነበሩ። በእኛ የቤተሰብ ምክር ነበረ፣ እናታችሁን ትንከባከቡ ብላቸው። አባቴ ከሳቸው ጋራ ኢትዮጵያ ፕሬስ ድርጅት ውስጥ አብረው ይሰሩ ነበር እና በጣም ዘመናዊ ነው፣ የተማረ ሰው ነው፣ ስለ ጋዜጣ አዘገጃጀት ልምድ አለው እያሉ ፊላቶ ነጋሽ ገብረ ማርያም ያጫውቱኛል። እኔም በሚገባ ነው ከዛ በኋላ ማውቃቸው። ስለ ጋዜጠኛ ነጋሽ ገብረ ማርያም ነው ይህ የተባለው። ዝግጅት አለን። ማንኛችንም ሰራ ነገር ሳንነጋገር እኩል ኃላፊነት አለብን። ሀገሪቱ የጋራችን። ኦሮሞ ለብቻችን፣ ኢትዮጵያ ሀገራችን የሚባል ነገር የለም። ኦሮሞ ኢትዮጵያዊ ነው፣ በኢትዮጵያዊነቱ ይቀጥላል። አስተዳደራዊ ተጠሪነቱ ለኦሮሚያ መሆን ሌላ ችግር ይፈጥራል ከተባለ ዝርዝሩ ምን ችግር እንደሚፈጥር ይነገረን። የመጀመሪያው ዶክተር ዮሐንስ ዘለቀ ናቸው። ሁለተኛው ደግሞ ዶክተር ብርሃነ መስቀል አበበ ሰኝ ናቸው። ከትላንት ምሽት የቀጠለ ፕሮግራም አለን። የፕሮግራሙ አዘጋጆችና አስተናጋጆቻችሁ ጽዮን ግርማና ሶሎሞን አባተንን ጤና ይስጥልን። እንደምን አመሻችሁ። ጤና ይስጥልን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። የሶማሊያው የሽብር ቡድን አልሸባብ የንግድ ድርጅቶችን በማስፈራራትና በማሳቀቅ በዓመት ቢያንስ 150 ሚሊዮን ዶላር ከሶማሊያውያን ላይ እንደሚሰበስብ ተገለጠ። ሳን ባሎልሼ በሚል ተቀጥያ ስም የሚጠሩት የሶማሊያ የስለላና ደህንነት ኃላፊ አብዱላሂ መሐመድ አሊ ለቪኦኤ በሰጡት ቃል አልሻባብ ገንዘቡን የሚሰበስበው በኤሌክትሮኒክ የሐዋላ ማስተላለፊያዎችና ሞቃዲሾ ውስጥ በሕቡዕ በሚንቀሳቀሱ ማዕከላት እንደሆነ ተናግረዋል። አልሻባብ እያስገደደና እያስፈራራ ከሚሰበስበው የበዛውን የሚቀበለው በጥሬ ገንዘብ እንደሆነና ነጋዴዎች ቡድኑ ወደሚንቀሳቀስባቸው አካባቢዎች በአካል እየሄዱ ክፍያ እንደሚፈጽሙ ኃላፊው ገልጸዋል። ባለፈው ሐምሌ 6 2009 ዓ.ም ኪስማዮ ላይ የተሰበሰበው የሶማሊያ ካቢኔ የአልሻባብን ገንዘብ የመሰብሰቢያ መስመሮች ለመዝጋት መወሰኑን ሳንባሎልሼ ገልጸዋል። አልሻባብ ከአስገዳጅ ክፍያዎቹ ሌላ ለጠለፋ ማስለቀቂያ ቤዛና በተቆጣጠራቸው አካባቢዎች ግብርና ቀረጥም እንደሚሰበስብ ሳንባሎልሼ ተናግረዋል። በእስራኤልና በፍልስጤማውያን መካከል በቅርቡ በተፈጠሩ ግጭቶች ላይ ለመነጋገር የተባበሩት መንግስታት ድርጅት አስቸኳይ ስብሰባ ለማድረግ ለነገ ሰኞ ጠርቷል። የወገኖቹ ግጭት እስካሁን በዓመታት ከታዩት ሁሉ የበረታ እንደሆነ ተገልጿል። እስራኤል በቅርቡ ሕይወት በጠፋባቸው ግጭቶች ውስጥ ተሳትፈዋል ያለቻቸውን ሀያ አምስት ሰዎችን ማሰሯን አስታውቃለች። ከታሰሩት መካከል የሐማስ አባላትም ይገኛሉ። ሩሲያ ባለፈው የዩናይትድ ስቴትስ ምርጫ ውስጥ ጣልቃ ገብታለች በሚል ተጨማሪ ማዕቀቦች እንዲጣሉባት የተወካዮች ምክር ቤቱ አባላት የሆኑ የሁለቱም ፓርቲዎች እንደራሴዎች ስምምነት ላይ ደረሱ። ለማዕቀቦቹ ምክንያት የሆኑት በሀገራቸው ምርጫ ውስጥ ተፈጽመዋል ካሉት ጣልቃ ገብነት በተጨማሪ ሩሲያ ዩክሬን ላይ ወረራ ፈጽማለች፣ ሶሪያ ውስጥም ወታደራዊ የኃይል ጨዋታ ታከናውናለች የሚሉ ክሶችም እንደሚገኙበት ተገልጿል። የተወካዮች ምክር ቤቱ መሪዎች በተጨማሪም በኢራንና በሰሜን ኮሪያ ላይ ምጣኔ ሀብታዊ ቅጣት ያሉትን እርምጃ ለመውሰድ ተስማምተዋል። በሩሲያ ላይ ቀደም ሲልም ተጥለው የነበሩት ማዕቀቦች እንዲላሉ ለማድረግ ሐሳብ የነበራቸው ፕሬዚደንት ዶናልድ ትራምፕ የእንደራሴዎቹ መሪዎች ዛሬ ደርሰውበታል ለተባለው ውሳኔ እስካሁን የሰጡት ምላሽ የለም። ይሁን እንጂ ፕሬዚደንቱ ውሳኔያቸውን በቅርቡ እንደሚያሳውቁ የዋይት ሀውስ ቤተ መንግሥት አዲሱ የኮሚኒኬሽንስ ዳይሬክተር አንቶኒ ስካራሙቺ ለሲኤንኤን ተናግረዋል። በካታርና በአረብ ጎረቤቶቿ መካከል በተፈጠረው ጸብ ላይ ለመነጋገር የቱርክ ፕሬዚደንት ራሲፕ ጠይብ ኤርዶዋን ዛሬ ሳዑዲ አረቢያ ገብተዋል። ከካታር ጋር ወዳጅ የሆነችው ቱርክ መሪ ጅዳ በሚቆዩባቸው ሁለት ቀናት ከንጉሥ ሳልማን ቢን አብዱልዓዚዝ እና ከአልጋውራሽ መሐመድ ቢን ሳልማን ጋር ይመክራሉ። ኤርዶዋን ወደ ኩዌት ተጉዘው ከኤሚር ሼክ ሳባህ አልአሕመድ አልሰባህ እንዲሁም ወደ ዶሃ ጎራ ብለው ከካታሩ ኤሚር ሼክ ተሚም ቢን መሐመድ አልጣኒ ጋር እንደሚወያዩ ተገልጿል። ካታር ሽብር ፈጠራን ትደግፋለች በሚል ሳዑዲ አረቢያ፣ ግብፅ፣ የተባበሩት አረብ ኤሚሬቶችና ባህሬን ዲፕሎማሲያዊ ግንኙነቶቻቸውን ማቋረጣቸውንና የየብስ የአየርና የባህር ግንኙነት መስመሮቻቸውን መዝጋታቸው ይታወቃል። ካታር ሀገሮቹ የሚያሰሙባትን ክስ ታስተባብላለች። በዩናይትድ ስቴትሷ ቴክሳስ ግዛት ፍልሰተኞችን አስርጎ ለማስገባት በሚንቀሳቀሱ ሰዎች አድራጎት በአንድ ትራክተር ጎታች ውስጥ የስምንት ሰዎች አስክሬን መገኘቱ ተገለጸ። ሁለት ህጻናት የሚገኙባቸው 28 ሰዎች በሕይወት መገኘታቸውና ወደ ሆስፒታል መወሰዳቸውን የወሰኒቱ ሳን አንቶኒዮ ከተማ ፖሊስ አዛዥ ዊልያም ማክ ማንስ ለቪኦኤ ገልጸዋል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር በ1 በ15580 በ15630 በ15700 ና በ15785 ኪሎ ሄርዝ በ25 ሜትር በ1 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 16 2009 ዓ.ም ምሽት ፕሮግራም ነው። እኛ እንግዲህ የምንጠራው ካሉት ሰላሳ አምስት አገር ከመጡ ኮሚኒቲ የመጀመሪያዊ የአፍሪካ የሆንና ኢትዮጵያን የሚወክል ሆነው ለዘላለም ትተን የምናልፈው ፓርክ ነው የሚሆነው። እንግዲህ ዶክተር ብሩክ ሀይሉ ስለ ክሊፍላንድ ኦሃዮ የኢትዮጵያ ፓርክ የሚነግሩን አለ። ሰፊ ራዕይ ያለው መረዳጃ ማህበር፣ ስሙ ራሱ እንደሚያመለክተው የኢትዮጵያ አንድነት መረዳጃ እና ልማት ማህበር የሚል ከዛሬ ስድስት ዓመት በፊት አቋቋምን። በዛ ስንጓዝ ቆየን። ይህንኑ መረዳጃ እድሩን በተሻለ መልኩ መቅረጽ ይሻላላል እና አትራፊ ብናደርገውስ? አትራፊ ከሆነ ደግሞ መረዳጃው አይኖርማ። እንዲኖርስ ብንሞክር፣ አዲስ ነገር እንፍጠር እንፍጠር ተባለና አጠና የዋሽንግተን ዲሲው ልጅ አሰግድ ሸነገለኝ። ስለ ኢትዮጵያ አንድነት የልማትና መረዳጃ ማኅበር ዝግጅት ይዘናል። አብራችሁን ቆዩ። አሁን ሙዚቃ

ዓለማየው ደመቀ ግጥሙ ተጽፎ በአንተነህ ምናሉና ዓለማየሁ ደመቀ ዜማ ተሰርቶለት በአበጋዙ ክብረ ወርቅ ሺወታ ተቀናብሮ በአንተነህ ምናሉ የተዘመውን ዱኒያ የተሰኘውን ምርጥ ሙዚቃ ነበር የጋበዝ ናችሁ። አሁን ደግሞ ወደ ቀጣያው ዝግጅታችን እንዝለቅ። አንጋፋው ጋዜጠኛ ነጋሽ ገብረ ማርያም ሰሞኑን ማረፋቸው ተዘግቧል። አቶ ነጋሽ ከአዲስ ዘመን ጋዜጣ ዋና አዘጋጅነት አንስቶ በብዙ የሚዲያ የጥበብና የአስተማሪነት መንገዶች አልፈዋል። ሰለሞን አባተ ተጨማሪ ይዟል። የነጋሽ ገብረ ማርያም ሕይወት በክብር የሚዘከር ነው። የዘጠና አራት ዓመት ዕድሜ ባለጠጋ ሆነው ባለፉባት ምድርና ሀገር አብሯቸው የማያልፍ ብዙ ሥራና ትውስታን ጥለው ሄደዋል። በአቶ ነጋሽ ማለፍ የግል ቤተሰባቸው ብቻ ሳይሆን እርሳቸው ዕድሜያቸውን ሁሉ አባሉ የሆኑበት የመገናኛ ብዙሃኑም ቤተሰብ ነው አብሮ ያዘነው። አቶ ነጋሽ እንዳረፉ አጎቴ ናቸው ያሉኝን አቶ ጵንኤል ሙሉጌታን ጠይቄ ነበር። በመጨረሻ ትንሽ መቆየት ይፈልጉ ነበር። መቆየት ማለት ምን ማለት? መቆየት በሕይወት ትንሽ የመቆየት ፍላጎት ነበር የሚታይባቸው። ለምን እንደሆነ ይናገሩ ነበረ። የሚሰሩት ስራ ነበረ። እንደ ልብ መራመድ እፈልጋለሁ ይሉ ነበር። እንዴት ነው ቤተሰባቸው? ማን ማን ነበረ? በዙሪያቸው ማን ተገኝቶ ነበረ በዚያን ጊዜ ተገኝተው ነበረ። ሴት ልጃቸውም ወደ አፋር ክልል ነበር የምትሰራው መሀንዲስ ነች። እሷን መታ ነበር። ወንድ ልጃቸውም እጁ ነው የሚኖረው፣ አዲስ አበባ ነው የሚኖረው። ባለቤታቸውም አሉ፣ ሁሉም ነበሩ። ለመዳዝ ማድም ነበረ። በጣም እጅግ ተጫዋችና ለብዙ ሰው አባት መሆን የሚችሉ ሰው ነበሩ። ልጃቸው ወይዘር የተሰነዱ አይ አልቆት ነበረ። ነዛ አልኖርም አገር ያስኪ እያለን ነበረ። ያው ጣለውጠ ባልደረባ ንጉሴ አክሊሉ አቶ ነጋሽን በብዙ አቅጣጫ ያውቃቸዋል። አቶ ነጋሽን እንግዲህ የማውቃቸው ገና እኔ ማስታወቂያ ሚኒስቴር ከመግባቴ በፊት በታዳጊነት የወጣትነት ዘመኔ ነው። አባቴ ከእሳቸው ጋራ ኢትዮጵያ ፕሬስ ድርጅት ውስጥ አብረው ይሰሩ ነበር እና በዛ ምክንያት በጣም ዘመናዊ ነው፣ የተማረ ሰው ነው፣ ስለ ጋዜጣ አዘገጃጀት ልምድ አለው እያሉ ብዙ ጊዜ ስለ አቶ ነጋሽ ገብረ ማርያም እያነሱ ያጫውቱኛል። እኔም በሚገባ ነው ከዛ በኋላ

ከአባትህ የሰማሃቸው ነገሮች አቶ ነጋሽን ለየት የሚያደርጋቸው ከዘመናቸው ትንሽ አጫውተን። እስኪ አቶ ነጋሽ እንግዲህ አዲስ ዘመን ጋዜጣን ጋዜጣ ያደረጉ ናቸው። ለትምህርት አሜሪካን ሀገር ሄደው ለሶስት አመት ነው እንደዚህ ተልከው፣ እንደገና ደግሞ በራሳቸው ጥረት ደግሞ ሁለት አመት ጨምረው የጋዜጠኝነቱን ትምህርት ተከታትለው እንደመጡ አዲስ ዘመን ጋዜጣ ኤዲቶሪያል የምንለው በእንግሊዝኛው ርዕሰ አንቀጽ የሚል ነገር አዘጋጁ የሚጽፈውን ለመጽሐፍ ፈልገው ምን ብዬ ልሰይመው፣ እንግሊዞች ኤዲቶሪያል ነው የሚሉት ብለው የእኔን አባት ነው ያማከሯቸው። የኔ አባት ደግሞ የተለያዩ ስያሜዎች አንድ ሶስት አራት ሰጥተዋቸው ከዛ ውስጥ ርዕስ አንቀጽ ብለው ያሉትን ወስደው ርዕስ አንቀጽን አቶ ነጋሽ ገብረ ማርያም ከእኔ ጋራ ተመካክረን የሰየመው ነው ብለው ብዙ ጊዜ ያጫውቱኛል። ይህንን ቃል መጀመሪያ የፈጠሩት ያወጡት አቶ ነጋሽ ናቸው ወይስ አፈሊቅ አክሊሉ ናቸው? አፈሊክ ናቸው። አቶ ነጋሽማ ኤዲቶሪያል የሚለውን ነው ያመጡት። ምንም በለው። ከዚያ በፊት አዲስ ዘመን ወይም ሌሎች በኢትዮጵያ ይታተሙ የነበሩ የህትመት ውጤቶች ርዕሰ አንቀጽ አልነበራቸውም ማለት ነው? አልነበራቸውም በትክክል እና የጋዜጠኛው ሀሳብ የዋና አዘጋጁ ሀሳብ የሚገለጡበት ነው ብለው ሲያማክሯቸው ነው እሳቸው ከመጽሐፍት ልዩ ልዩ ነገሮችን አውጥተው እንደ አማራጭ አድርገው ይሄ ርዕሰ አንቀጽ የሚለው ሰብሰብ ይላል ይህኛውን ብንሰኝን ይሻላል ብሎ ከሰጧቸው አማራጭ ነው የወሰዱት እና ጋዜጦቹ ርዕሰ አንቀጽ አልነበራቸውም ዝም ብለው ነበር የሚወጡት ለመሆኑ ሌሎቹ አማራጮች ምን ነበሩ ንጉሴ ታስታውስ ይሆን አዎ እንደው አሁን ዶኩመንቱ መጽሐፉ የተለያየ ነገር ሰጥተዋቸው ነበር ርዕሰ አንቀጽ አንቀጽ የሚለው የተሻለ ይሆናል ብለው መርጠው ነው እንጂ አንድ አራት ነገሮች እንዳቀረቡላቸው አውቃለሁ። አሁን እኔ ቤተ መጽሐፍት ብገባ ያን መጽሐፍ አምትችል ነግር ይችላለሁእስቲ እንግዲህ አገኘት ሰለሞን ገሳለኛ ጌ መጽሐፉን እዚሁ ገልጸዝኩት አንዱ ምን ይላል? አንደኛው አማራጭ አንቀጸ ትምህርት ይላል። ሁለተኛው አንቀጸ ጾም ይላል። እንግዲህ በእንዲህ አይነት መሰየም ይቻላል ብሎ ምሳሌ ለመስጠት ነው። አንቀጸ ጾም፣ ጾምን ምን አመጣው? ምሳሌ ሲሰጡ ነው እንዲ ተብሎ ይጠራል። በእኛ ጋር ዋና ነገር እንደዚህ እንደ ርዕሰ አንቀጽ አይነት ነገር ዋና ፍሬ ነገር የሆነ ነገር ሲጻፍ ለምሳሌ ስለ ጾም ተጽፎ እንደሆነ አንቀጸ ጾም ብለህ እንደ ርዕሰ አንቀጽ አድርገህ ትጽፋለህ ማለት ነው። ምሳሌ ሲሰጡ ነው። በቤተ ክህነት ማለት ነው። በቤተ ክህነት ለምሳሌ አንቀጸ ትምህርት ብለህ ስለ ትምህርት ልጽፍ ትችላለህ። አንቀጸ ምጽዋት ይላል፣ ስለ ምጽዋት በሚጽፉበት ጊዜ አንቀጸ መስዋዕት ይልና ርዕሰ አንቀጽ ይልና ደግሞ ለዛ ዘመናዊነት ሰጥተው በዚህ አይነት እነዚህን ነገሮች ናቸው እንደ አማራጭ አድርገው ያቀረቡላቸው ቅድም አንድ ያነሳህልኝ ነገር ነበረ አዲስ ዘመን ጋዜጣ እንዲሆን ያደረጉ ሰው ነበሩ ብለኸኛል ምን ማለት በጣም በዛ ጊዜ አዲስ ዘመን በሚዘጋጅበት ጊዜ አብዛኛዎቹ ያን ጊዜ እንደኔ አባታ አይነት የቤተ ክህነት ሰዎች ናቸው ጋዜጣው ላይ የሚጽፉት ለምሳሌ ሊቀ መዘምራን ዘራ ጉኤል ርዕሰ ደብር መክብብ ዘለቀ ዘንጦጦ ስርግው ለዚህ አብረስላሴ ከራጉኤል ከምናምን እያሉ ነበርና የሚጽፉት ይሄ እንደው ዘመናዊነት የለውም። የደብዳቤውን ማወጣት የመልእክቱን ማቀራረብ ራሱ ዳን የሚሉት ይሄ አሰራሩ አቀማመጡ የጋዜጣው ይሄ ሁሉ እንደው ዝም ብሎ እዛም እዚህ ወሬው የትጋ እንደሚጻፍ ጽሁፉ የቱጋ እንደሚጻፍ ብቻ በተገኘ ቦታ ላይ እየገባ ስለነበረ የጻፍ የነበረው። ለዚህ ሁሉ ለምሳሌ አርስቱ መጀመሪያው ገጽ ላይ አዲስ ዘመን ላይ ምን አይነት ዜና ነው የሚወጣው የቤተ መንግስት የንጉሠ ነገሥቱ ዜና ነው። ከዛ የፓርላማው ቀጥሎ ይወጣል። ከዛ የጠቅላይ ሚኒስትር ቢሮ ካለ፣ ከውስጥ ደግሞ ሌሎች ከክፍለ ሀገር የሚመጡ ዜናዎች፣ እንዲህ እየተባለ ቀስ በቀስ እሳቸው ያንን ተምረው ከመጡ በኋላ መልክ እንደሰጡት ነው የሚነገረው። አዲስ ዘመን የጋዜጠኝነት ሙያዊ ጥራቱ፣ ሙያዊ መርሆች፣ ሙያዊ አቀራረብ፣ ቅርጽ አልነበረውም። ይዘት አልነበረውም። ከሳቸው በፊት ነው ያልቀኛለው። አዲስ ዘመን ዕለታዊ እትም ህትመት እንዲሆንም ያደረጉት ነጋሽ ገብረ ማርያም ናቸው የሚል አንብቤ ያለሁኝ። ትክክል ነው። አቶ ነጋሽ ብዙ ነገር ነው የሰሩት። የሬዲዮና የቴሌቪዥን ምክትል ዋና ስራ አስኪያጅ ነበሩ። የኢትዮጵያ ዜና አገልግሎት ድርጅት ዋና ስራ አስኪያጅ ነበሩ። እንደውም በሀገርም አሁን ትዝ ሲለኝ፣ ለምሳሌ ዜና አገልግሎት መጀመሪያ አዣንስ ነበር የሚባለው በፈረንሳይኛ ወኪል ማለት መሰለኝ። አሁን ቀጥሎ ጃንሆይ ሲመርቁ፣ አምባሳደር ዘውዴ ረታ እንዳጫወቱኝ የወሬ ምንጭ ተብሎ ነበር የተሰየመው ከአጃንስ ቀጥሎ በኋላ ጃሮ ምንድን ነው ይሄ ወሬ ምንጭ? ለምን እንደው ሌላ ነገር አይሆንም ብለው እነ ብላታ ወልደ ጊዮርጊስ ወልደ ዮሐንስን ጠይቀው ተሰብስበው ሲወያዩ ለምንድን ነው ይህን ነገር ዜና አገልግሎት ማ እንለው ብለው ደግሞ ያሉት ነጋሽ ገብረ ማርያም ናቸው። ወሬ እንደው ባለቤት ናቸው የዜና አገልግሎት ሰያ እሳቸው እንዴት እንደመጣላቸው በእውነት የሚገርም ነው። ዜና አገልግሎት ብለው ወዲያው ስብሰባ ላይ ነው የሰየመዋሉ። ነጋሽ ገብረ ማርያም ነው ይህን የጠራው ብለው ሲናገሩ ሰምቻለሁ። እና ነጋሽ ብዙ ነገር ሰርተዋል። ጋዜጠኛ ብቻ አልነበሩም ነጋሽ ገብረ ገብረማርያም ነጋሽ ገብረማርያም ደራሲም ነበሩ። ጸሐፌ ተውኔት ነበሩ። ልጆቻቸውን ሳነጋግር ገጣሚም እንደነበሩ ነግረውኛል። ግጥሞች አሁን ያልታተሙ ግጥሞች ሁሉ አሏቸው። በብዙዎች ዘንድ የታወቁ የተውኔት ስራዎችም ያወጡ ሰው ናቸው ነጋሽ ገብረማርያም። ከዚህ ገጽታቸው እስከዚህ ተፈጥሯቸው ስ አኳያ ታቃቸዋለህ፣ ታነባቸዋለህ፣ አይተሃል ተውኔቶቻቸውን። አዎ ለምሳሌ ያዛውንቶች ክበብን እንወጋየሁ አውላቸው ደጀኔ፣ አንጋፋዎቹ አርቲስቶች የሚጫወቱት ብሔራዊ ቲያትር ብሔራዊ ቲያትር። ይህንን አውቃለሁ፣ እኔም ራሴ ቲያትሩን ገብቻ ያለው ያ ብቻ ሳይሆን አጫጭር የሬዲዮ ድራማዎችንም ይጽፉ ነበር። እንደው ሚስጢሩን በሚገባ አላስታውሰው እችላለሁ። ጎል የሚል አንድ ቆንጆ በሬዲዮ ድራማ ጽፈው እንደነበረ ትዝ ይለኛል። አንደበተ ለጋስ የተፈጥሯቸው ሰሎሞን በቃ ቀልድን ከቁም ነገር ቁም ነገርን ከቀልድ ጋር እያዋዙ እንደ በቀላሉ መልእክታቸውን፣ ንግግራቸውን የሚያስተላልፉ ሰው ናቸው። በቃ እንደ ከንፈራቸው ላይ አንደበታቸው ላይ የሚታየው ነገር ዘና ያለ ነገር እንደ በቀልድ አርገው ሁሉን ነገር እንደሚያጫውቱ አንዱ ነገር አንሳ ካልከን ብዙ ጊዜ ይነገራል፣ ግን የነጋሽ ነው የብርሃኑ ነው ወይ የበዓሉ ነው ግን አብዛኛዎቹ ሰዎች አቶ ነጋሽ ገብረ ማርያም እንደሆኑ ነው የሚናገሩት። ምክንያቱም አቶ ነጋሽ ደፋር ናቸው። ሮሳ አንቀጽ ይጽፉና ለብላታ ይሰጣሉ እንዲያዩት ብላታ ወንደ ጊዮርጊ ያንን ሮሳ አንቀጽ ብላታ የሚገባ ያርማሉ እና ፈርዘው እስቲ ነጋሽ ነው በሉት ብለው አቶ ነጋሽ ይልካሉ። አቶ ነጋሽ ያ ሲደርሳቸው ቀልደኛ ናቸው አሁን እንዳልነው ምን እንደው ብላታ እንደው ይህን ሩሳ አንቀጽ እንደው በድዱ ያስቀሩት ይሏቸዋል። አቶ ነጋሽ ገቡና ቢሮ ካገጠጠ እርስ ድድ ይሻላል አሉ ይባል እና ገዛ አልቆ በሚሄ ነገር ና አቶ ነጋሽ ይሄ የርሳ አንቀጽ አዘጋጅ ነጋሽ ገብረ ማርያም ሰብሎ በሌትና ይወጣ እንድሁ ስማቸው ከጋዜጣው ላይ ተነስቶ ርሳ አንቀጽ እንደወጣ ነው። ከዚህ ድረስ ነው የድሮ ጋዜጠኞች እኮ ለመፍታቸው ይታገላሉ። አየህ ዛሬ ደግሞ ሐምሌ አስራ ስድስት ነው፣ በጃንሆይን የልደት በዓል ጃንሆይን ከርሶ በኋላ ማን ይነግሳል ብለው የጠየቁ ነጋሽ በመሆናቸው ምክንያት እናስታውሳቸዋለን። ብዙዎች አሳምነው ገብረ ወልድ ነው እያሉ ይናገሩ ነበር። ራሳቸው ነጋሽ ገብረ ማርያም የዛሬ ሁለት አመት ሸገር መቶ ሁለት ነጥብ አንድ ላይ የሬዲዮን ቀን ስናከብር እኔም አብሬያቸው ነበርኩና እኔ ነኝ የጠየቅኩት ከርሶ በኋላ ማን ይነግሳል ስል በኋላ ንጉሶ አስጠሩኝና አንተ ይህን ጥያቄ የጠየቀው አዎ። እንዴት እንዲህ አይነት ጥያቄ ትጠይቃለህ? ህገ መንግስቱን አታነብን? ጋዜጠኛ ማንበብ አለበት፣ አንብቡ ብለው ተቆጧሉ። ህገ መንግስቱ ላይ አየህ፣ አልጋወራሹ ንጉሰ ነገስቱን እንደሚተካ ይገልጻል። ነጋሽ ትልቅ ሰው ናቸው፣ ትልቅ ሰው ያጣነው ነጋሽ። ጥሩ አስታውሳለህ፣ እኔንም እንኳን ጋበስከች። አቶ ነጋሽ ገብረ ማርያም ከሚታወቁላቸውና ለብርሃን ካበቋቸው ስራዎቻቸው ሌላ ያልታተሙ ስራዎችን ለልጆቻቸውና ለቤተሰባቸው ኃላፊነት ጥለው ነው ያለፉት። እንደገና ወይዘሪት ስንዱ አንድ ያልታተመ መጽሐፍ አለው። ስንታየው ስንታየው ጨርሰውታል። አዎ መጽሐፍ ጨርሶታል፣ ግን አልታተም። ለምንድን ነው ያልታተመው? የጨረሰው አካባቢ ላይ አታሚዎች ጋር እየተነጋገረ እንደነበር አስታውሳለሁ። እርግጠኛ አይደለሁም። አክሴፕት ያደረጉት አልመሰለኝም። አንድ ሁለት ቦታ ሲያናግር ግን ትዝ ይለኛል። እነ ማንን ነበር ያናገሩ? እናንተ ተፈትሙታላችሁ ብሎ ነው ያስቀምጡ። አይ አላስታውስም፣ ኤግዛክትሊ ማንን እንደሆነ ኮንታክት ያደረጉ። ያልተቀበሉበትን ምክንያት አሳታሚዎቹ አልነገሯችሁም? አቶ ነጋሽ አይ እንደ ውስጡ ዝም ብሎ ሲቀልድ አሁን ለዘመኑ የሚሆነውን አይችልም መጣ ሲለን ነበረና ምናልባት ለድሮዎችም የሚሆን የሆነ ይጻፍ ክፍለ ምን ማለታቸው ነበረ? መጽሐፉን አይተውት ከሆነ ረቂቁን ገና ያልታተመውንም ቢሆን ምን ማለት ነው? ለዘመኑ የማይሆን ማለት መጽሐፍን እንኳን ሲታተም ታነብታላችሁ እያለ ነበብ ነው ነበር። ግን ያው እሱ በአሁኑ ጊዜ የሚፈለገውን ነገር አላቀም እያለ እንደ ቀልድ ነበረ የሚነግረን። እንግዲህ የእናንተ ኃላፊነት ነው ማለት ነው። ከአሁን በኋላ ያንን መጽሐፍ ማሳተም፣ ሀውልታቸውም ጭምር ነው የሚሆነው እና ምን ታስባላችሁ? እውነት ነው። አንዳንድ ጽሁፎችን አለ እና ሪኮርዶችን ማሰባሰብ እና የጀመራቸውን ነገሮች የመጨረስ ያሰራል። ከእግዚአብሔር ከስንታየሁ ሌላ ሌሎችም ስራዎች አሏቸው ነው የሚሉኝ አልወጡ? አዎ፣ ግጥሞ የጻፈው ቲያትር፣ የድሮ ቲያትሮች መድረክ ላይ ያልቀረቡ አሉ። ከአዛውንቶች ክበብ እና ከድላጥቢ አርበኞች ሌላ ማለት ነው? አዎ፣ ለምሳሌ ቲያትር አንድ አመልማለ የሚባል ቲያትር ሰርሶት ግን በመድረክ ያልቀረበ አለ። አቶ ነጋሽ ገብረ ማርያም በብዙ ሰው ሕሊና ውስጥ ሲታሰቡ የሚኖሩ ባለሙያ ጋዜጠኛ፣ አስተማሪ፣ ገጣሚ፣ ደራሲ ጸሐፌ ተውኔት ናቸው። ለጋዜጠኛ ነጋሽ ገብረ ማርያም ቤተሰቦች መጽናናትን እንመኛለን። ቀጣዩ ዝግጅታችን ለጥያቄው መልስ ባለፈው ሳምንት በጥያቄው መልስ ዝግጅት ላይ ሁለት እንግዶች ተጋብዘው በቅርቡ በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው ኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም የሚያስጠብቅ አዋጅ ረቂቅን የተመለከተ ውይይት አድርገው ነበር። በውይይቱ ማጠቃለያም ከውይይቱ በኋላ አድማጮች የሚሰጡትን አስተያየትና እንግዶቹ ያልተስማሙባቸውን ነጥቦች በድጋሚ አንስቶ ውይይት ለማድረግ ቀጥሮ ይዘው ነበር የተለያዩት። የዛሬው ዝግጅት ከዚያ የቀጠለ ነው ተወያዮቹ ዶክተር ዮሐንስ ዘለቀ ዋሽንግተን ዲሲ የሚገኘው የአሜሪካ የተፈጥሮ ሳይንስ ሚውዚየም የጥናት ቡድን አባል ናቸው በሙያቸው ደግሞ የጥንታዊ ቅርስ ተመራማሪ ናቸው ቀድሞ በኢትዮጵያ የባህል ሚኒስቴር ውስጥ ተመራማሪ ነበሩ ዶክተር ብርሃነ መስቀል አበበ ሰኚ በዋሽንግተን ዲሲ የህግ የፖሊሲና የቢዝነስ አማካሪ ናቸው በኢትዮጵያ የከፍተኛው ፍርድ ቤት ዳኛ እንዲሁም በውጭ ጉዳይ ሚኒስቴር ውስጥ የሕግ አማካሪም ነበሩ። በተባበሩት መንግሥታት ድርጅት ውስጥ ኒውዮርክ ላይ ዲፕሎማት ሆነው አገልግለዋል። ያወያየቻቸው ጽዮን ግርማ ናት። የውይይቱ መጨረሻ ክፍል ቀጥሎ ይቀርባል። ዶክተር ዮሐንስ እዚህ ላይ የሚሉት ነገር ከሌለ ወደ እኔ ወደ ጥያቄ ልሂድ ወይ? አንድ ነገር ማለት የምችለው ቢኖር ምንድን ነው ፎከስ ማድረግ ያለብን አገሪቱ መሰረታዊ የሆነ ጥያቄ ላይ ነው ያለችው አገሪቱ ያላት አፋሩ ኦሮሞው ሱማሌው ሌሎ ሁሉ ጆሮውን ከፍቶ የሚያዳምጠው ንግግር እየተናገርን ነው ያለ ነው ኢትኖሴንትሪዝም ወይም የራስን ማንነት የሚለው ጥያቄ የአለፈበት ጥያቄ እየሆነ ነው የመጣው እኛ ኦሮሞነታችን እንደምንወደው ሌሎቻችንን መውደድ አለብን አማራችንነታችን መውደድ አለብን እኔ ኩሩ አማራ ነኝ ኩሩ ጎንደር ነኝ ማለት ይችላለሁ ያ ጥያቄ አይደለም እኔ የሚያሳየኝ እኔ የማየው በየመቶ አመቱ አገሮች እንዴት እንደፈረሱ፣ ጥያቄዎች ወዳልሆነ አቅጣጫ ወዳልሆነ ውይይት ወዳልሆነ ትኩሳት ማስታገሻ ሲምፕተም ትሪትመንት ትኩሳት ማስታገሻ መድኃኒቶች እየተሰጣቸው የፖለቲካ መድኃኒቶች እየተሰጣቸው አገራችን እያነሰች እየመጣች ነው። አሁንም ትልቁን ዋናውን የኢትዮጵያን ጥያቄ ሁላችንም መፍታት ነው ያለበት። አዲስ አበባ የኢትዮጵያ ነች የኢትዮጵያ ዋና ከተማ ነች። የኢትዮጵያውያኖች ንብረት ነች። ልዩ የኦሮሞ ንብረት ልትሆን አትችልም። ከተማዎች ላይ የሰፈሩት ኢትዮጵያውያኖች በሙሉ በዚያ በተወለዱበት በሰሩበት አካባቢ ተወዳድረው የአመራር ስልጣን መያዝ ይችላሉ። ከንቲባዎች መሆን ይችላሉ። አስተዳዳሪዎች መሆን ይችላሉ። የዜግነት ጥያቄ ነው። እንኳን ኢትዮጵያ አሜሪካን መጥተን አዲስ ሲቲዝን ሆነን ተወዳድረን ኃላፊነት ንወስደ የለም እንዴ? እንዴት አይነት ጥያቄ ነው? እሺ፣ በገዛ ሀገራችን ማንኛችንም ተራ ነገር ሳንነጋገር እኩል ኃላፊነት አለብን። አገሪቱ የጋራችን ነች። እሺ፣ ኦሮሞ ለብቻችን ኢትዮጵያ ሀገራችን የሚባል ነገር የለም። ኦሮሞ ኢትዮጵያዊ ነው፣ በኢትዮጵያዊነቱ ይቀጥላል። የሚሰማኝ የኦሮሞ የመንግስት ባለስልጣን ሆናቸው የምትሰሙኝ ይህን ነገር አጢናችሁ ካልፈታችሁት ችግሩን ወደ ኢትዮጵያ ህዝብ ልታመጡት ነው። ይህ ነው ጥያቄው። ዶክተር ዮሐንስ በጣም አመሰግናለሁ። ዶክተር ብርሃነ መስቀል አንድ ጥያቄ ለእርሶ ላንስ። እርሶ ባነሱት ጉዳይ ላይ በርከት አድርገው የኦሮሞ ህዝብ ጥያቄ የእኩልነት ጥያቄ ነው፣ የኢኮኖሚ ጥቅም በእኩል የመጠቀም ጥያቄ ነው የሚል ነገርም አንስተዋል። የመብት ጥያቄም የሚል አንስተዋል። ይህ እንደዚህ አይነት ጥያቄዎች በሌላው የኢትዮጵያ ክፍሎችም ይነሳሉ። በኦሮሚያ ብቻ ሳይሆን በአማራም ተመሳሳይ ጥያቄ ይነሳል። በደቡብም ተመሳሳይ ጥያቄ ይነሳል። አዲስ አበባም ላይ እንደዚሁ ተመሳሳይ ጥያቄ ይነሳል። ህዝብም ደጋግሞ የሚያነሳቸው ጥያቄዎች፣ የኦሮሞ ህዝብ ጥያቄ ከነዚህ ጥያቄዎች የተለየ ነው ወይ? አንደኛው ይሄ ነው ጥያቄ። ሁለተኛ አዲስ አበባ ላይ እንደዚህ ያሉ የባለቤትነት መብቶች ሲነሱ፣ ለምሳሌ አዲስ አበባ ውስጥ እዛው ተወልደው እዛው ያደጉ ከፍተኛ ቁጥር ያላቸው የአዲስ አበባ ተወላጆች የሚባሉ አሉና እነሱስ? ደግሞ በዚህኛው ይሄ ጥያቄ ስነሳ በዛ በኩል ያ ጥያቄ ሲነሳ ቀዳዳውን እያሰፋው አይሄድም ወይ? ይህንን ጉዳይ እንዴት ነው የሚያዩት? አመሰግናለሁ። ሁለት ጥያቄዎች ናቸው የተነሱት። ከመጨረሻው ልጀምር። የባለቤትነት ጥያቄ ስንል የኦሮሞ ሕዝብ አዲስ አበባ የኦሮሚያ ከተማ ነች፣ የኦሮሞ ከተማ ነች፣ በኦሮሚያ አስተዳደር ስር ተመልሳ በፊት ሸዋ ክፍለ ሀገር ስር እንደነበረች በፊት መናገሻ አውራጃ ስር እንደነበረች እና ለእነኚህ የአስተዳደር አካላት ተጠሪ ሆና ታገለግል እንደነበረ ዛሬም ለኦሮሚያ ተጠሪ ሆና እንድታገለግል እና ልክ በፊት ደግሞ ለእነኚህ ሁለት ለመናገሻ አውራጃና ለሸዋ አስር ሀገር ተጠሪ ሆና የኢትዮጵያ ዋና ከተማ ሆና ስታገለግል እንደነበረ ዛሬም አስተዳደራዊ ተጠሪነቷ ለኦሮሚያ ሆኖ የኢትዮጵያ ዋና ከተማ ሆና እንድትቀጥል ብቻ ነው የኦሮሞ ሕዝብ ጥያቄ። ነገር ግን ጥያቄውን ሆን ተብሎ የኦሮሞ ሕዝብ ሊዘርፍ ነው ሊቀማህ ነው እየተባለ አዲስ አበባ ሕዝብ ኦሮሞ ያልሆነው ከሌላ ብሄር ብሄረሰብ አዲስ አበባ ላይ መጥቶ የሚኖረው የኦሮሞውን ሕዝብ እንዲፈራ እየተደረገ ነው። እዚህ ጋር እኮ ሁለት ነገር መገንደብ አለብን። ለመሆኑ የአዲስ አበባ ህዝብ ራሱ በመረጠው መሪዎች እየተዳደረ ነው። እኛ ኮ እየጠየቅ ነው ያለ ነው የአዲስ አበባ ህዝብ በራሱ መሪዎች እየተመራ ተጠሪነቱ ግን ለኦሮሚያ አስተዳደር እንዲሆን እና የራሱን መሪዎች የራሱን ከንቲባ መርጦ እንዲያኖር ነው። በሌላው መልኩ ሌሎች ብሔር ብሔረሰቦች ተመሳሳይ ጥያቄ እያነሱ ነው የሚለው ነገር አለ። እውነት ነው። ሁሉንም የሚያገናኙ የጋራ ጥያቄዎች ኢትዮጵያ ውስጥ አሉ። የመብት ጥያቄዎች፣ የዲሞክራሲ ጥያቄዎች፣ በህግ ፊት እኩልነት ጥያቄዎች፣ የኦሮሞ ህዝብ በዚያ ላይ ይተባበራል፣ ከሌሎቹ ጋር ጎን ለጎን ይቆማል። የጎንደር ህዝብ ከኦሮሞ ህዝብ ጎን በመቆሙ የኦሮሞ ህዝብ ከፍተኛ ኩራትና ደስታ ይሰማዋል። ተር ብርሃን መስቀል የእኔ ጥያቄ የኦሮሞ ህዝብ ጥያቄ ከነዚህ ጥያቄዎች የተለየ ነው ወይ የሚል ነው። አሁን የተለየን ክሮስከቲንግ ኢሹስ አሉ። ሁሉንም የሚያገናኙ ጉዳዮች አሉ። በተለየ ደግሞ የኦሮሞ ህዝብ እየተጨቆነባቸው ያሉ ጉዳዮች አሉ። የኦሮሞ ህዝብ የቋንቋ ግንብ ተሰርቶበት ከኢትዮጵያ የመንግስት የሃይማኖት፣ የኢኮኖሚ፣ የባህል፣ የተለያዩ የንግድ፣ የከተማ ተቋማት እንዲገለል ተደርጓል። የአማራ ህዝብ ያ ጉዳት አልደረሰበትም። ስለዚህ ልዩ ጉዳት ነው ይሄኛው። የኦሮሞ ህዝብ እኮ ከሚያመርተው ሀብ የአዲስ አበባ ነጋዴ በኦሮሞ ቡና፣ በኦሮሞ ወርቅ፣ በኦሮሞ ቆዳና ሌጦ፣ በኦሮሞ የቅባት እህሎች ከሚገኝ የውጭ ምንዛሬ ሸቀጥ እያስገባ ይነግዳል። አዲስ አበባ ውስጥ የኦሮሞ ባህል፣ የኦሮሞ ቋንቋ የለም። በዚህ መልኩ ከፍተኛ የሀብት ዘረፋ እየተደረገበት፣ የመሬት ዘረፋ እየተደረገበት ነው ያለው። እንደዚህ አይነት መጠነ ሰፊ ዘረፋ እየተደረገበት ያለ አካባቢ የለም። ስለዚህ እያንዳንዱ ኢትዮጵያዊ ይህንን ተገንዝቦ ከፍተኛ ጉዳት የኦሮሞ ሕዝብ ላይ የደረሰ እንደሆነ ተገንዝቦ ከኦሮሞ ሕዝብ ወንድሞቹ፣ እህቶቹ ጎን የሚቆምበት ጊዜ አሁን ነው። አለበለዚያማ ምንድን ነው ኢትዮጵያዊነት? ምንድን ነው ወንድማማችነት? ምንድን ነው የአንድ ሀገር ዜግነት? እንግዲህ ሁለታችሁም ጋር ባደረግነው ውይይት ያነሳ ነው የአዲስ አበባን ጉዳይ ነው ከመነሻው። የአዲስ አበባ ጉዳይ አዲስ አበባ የአስተዳደር የባለቤትነት መብቱ በኦሮሚያ ስር መሆን አለበት ብለው ምክንያቱን አስረድተዋል። ዶክተር ብርሃነ መስቀል፣ ዶክተር ዮሐንስ ደግሞ የኢትዮጵያ መሆን አለበት ብለዋል። ጥያቄ ይፈቀደልኝና ልጨርስ። አይ ነው ልጨርስ። እዚህ ጋር እንግዲህ ያው እያጠቃለል ነው ነው። ይህንን ማጠቃለል እችላለሁ በጣም በቀላሉ አንድ ደቂቃ። እሺ ከተሞች ቻርተር ሲቲዎች ልዩ ሲቲዎች እየተባባሉ የሚቋቋሙ የጠቅላላ የማዕከላዊ መንግስት ወጮች የወታደራዊ መስተዳደሮች ሌሎችም የሚጠቀሙባቸው ቦታዎች ናቸው። የከተሞች መሬቶች መሬቶች በአካባቢ ያሉ ሰዎች ካሉ የሚነሱ ከሆነ ትክክለኛ የሆነ ክፍያ ካሳ ተሰጥቷቸው መነሳት አለባቸው። ይህ የዓለም ከተሞች በሙሉ የአመሰራረት ታሪክ ነው። አዲስ አበባ የኦሮሚያ ከተማ ዋና ከተማም ሆኖ አያውቅም። በታሪክ ኦሮሚያም የሚባል አገርና ክልል ኑሮ አያውቅም። ይህ አሁን የተፈጠረው አዲሱ ኢንቲቲ ገና እየተብላላ ያለ ነው። ሊሰራ ይችላል ላይሰራ ይችላል። አሁን በቦታው ያለ በእኛ እድሜ እኳ ጠቅላይ ግዛት ነበር፣ ለሀገር ነበር። አሁን ደግሞ ክልል መጥቷል። በአንድ ቦታ ላይ የሚረጋ ነገር የለም። እንዲረጋ ከተፈለገ ግን ሁሉም ተስማምቶ የመንግስት ከተማዎች የመንግስት ከተማዎች ናቸው። እነዚያ ከተማዎች አድገው ቻርተር ሲቲ ሲሆኑ ለሀገር ይጠቅማሉ እንጂ የሚጎዱት ነገር የለም። ሁለት ሚሊዮን የሚሆነው የኢትዮጵያ ህዝብ ንብረቱን ለአንድ መቶ ሀያ አምስት አመት ያፈሰሰበትን ንብረት ለአንድ ክልል ሊሰጥ አይችልም። አይሰጥምም። ይህንን ሊወስኑ ሊወስኑና ሊያስወስኑ የሚሞክሩት ሰዎች በሙሉ የተሳሳት አመለካከት ነው ያላቸው እሺ በጣም አመሰግናለሁ ዶክተር ዮሐንስ እዚህ ላይ አንድ ነገር እንደው ሁለታችሁ አንድ ነገር ለአድማጭ ባክል ሚዛናዊ ይሆናል አስተሳሰቡና የሚተላለፈው መልእክት ሁለታችሁም ግን አንድ ደቂቃ አንድ ደቂቃ ስጨምሩ ወይ ጥያቄ አልጠየቅኩ ወይ አድማጭ ጥያቄ አላጫወትኩ ማጠቃለያ ማጠቃለያ ስሊያልቅ ነው ውይይቱና ለአንድ ደቂቃ ብቻ አንደኛ እንደው ለአድማጭ ለእኛም መረዳት ኢትዮጵያ ኦሮሞ የኢትዮጵያ ሁሉ የኦሮሞ ነን ነው እያልን እሱን እየተቀበሉ ዶክተር ዮሐንስ ኦሮሞ አዲስ አበባን ማስተዳደር አይችልም ማለት እኮ ኦሮሞ አዲስ አበባን ኢትዮጵያን ማስተዳደር አይችልም ማለት ነው። ሌላ ምንም ኦሮሞ አዲስ አበባንም ኢትዮጵያንም ማስተዳደር ይችላል። ስለዚህ ይሄንን ነገር ኦሮሞውን እዚህ ጋር ቅድም እንዳልኩት የአስተዳደራዊ ተጠሪነቱ ለኦሮሚያ መሆን ሌላ ችግር ይፈጥራል ከተባለ ዝርዝሩ ምን ችግር እንደሚፈጠር ይነገረል። ሌሎች ብሔር ብሔረሰቦች ኦሮሚያ ውስጥ ካሉ የሚኖሩ ከሆነ ኦሮሞ አገር የለውም ማለት ነው ከመተው አገር ውስጥ ከሚኖሩ ሌሎች ብሔር ብሔረሰቦች በስተቀር ስለዚህ እዚህ ጋር ይሄ አድማጭም ሁሉም ሰው ግንዛቤ ሊሰጠው ይገባል። እሺ ዶክተር ብርሃነ መስቀል አመሰግናለሁ። ዶክተር ዮሀንስ ዶክተር ብርሃነ መስቀል ሲናገሩ መሀል ላይ ሲገቡ ማይክራፎኖትን የእርስዎን አጥፍቸው ነበር። ምክንያቱም መደማመጥ እንዲኖር አንድ ደቂቃ እያሉ እሳቸው እርሶ የገቡት የነበረው ግን በሰጡት ሀሳብ ላይ እንደማይስማሙ ጠንከር አድርገው ሲናገሩ ይሰማኝ ነበር። ለእኔ እና ምንድን ነው? አዎ ጥያቄው ምንድን ነው? እኔ ከዶክተር ብርሃነ ጋር ለመወያየት የፈለግኩት ሲቪል በሆነ አገራችንን ወደ አንድ የሚያመጣ ችግሮችንን ከየአቅጣጫዎች አይተን መልስ የምንሰጥበት እንጂ የምንደግፈውን ወይም እኛ ያለንን የፖለቲካ አመለካከት በህዝብ ላይ ኢምፖዝ ለማድረግ ለመጫን ለመሞከር መሆን የለበትም። ይህ ኦሮሞ ህዝብን ዶክተር ብርሃነ መስቀል አልክ አላልክ፣ የኦሮሞ ህዝብ ለሀገሩ ሲዋጋ የኖረ ነው። ዳር ደንበሩን ያስጠበቀ ነው። በዚህ እኛ በምንፈጥርለት ትንሽ ኢንቲቲ ቀርፍፈን በሰጠነው ክልል የሚወሰን አይደለም። የኦሮሞ ህዝብ ከሌላው ኢትዮጵያዊ ሆኖ አንድ ቀን ትልቋን ኢትዮጵያን ማጎልበት በሆነ ነገር ላይ መነጋገር እንጂ የተወሰነ በፖለቲካ ትኩሳት በተወጠረበት ዘመን ውስጥ የመጡትን አጀንዳዎች ብቻ በማስተናገድ በውይይት ማቃጠል ጊዜያችን የለብን ነው። አዲስ አበባ አንድ መቶ ሀያ አምስት አመት ሙሉ የኢትዮጵያ ህዝብ ገንዘብ ያፈሰሰበት ቦታ ነው። ይህን ማወቅ አለብን። አዲስ አበባ መተዳደርና ማደግ የሚችለው በራሱ ነው። የራሱ አስተዳደር መሆን ይችላል። ከንቲባው ኦሮሞ ይሁን። ምን ጥያቄ አለው? ስንት የአዲስ አበባ ከተማዎች እኮ ኦሮሞዎች ነበሩ። በጃንሆይ ጊዜ፣ በደርግም ጊዜ። አሁንም አይደለም ጥያቄው ጥያቄው የኢትዮጵያ እድገት የሚለካው ከተሞቹ ሲያድጉ አርባናይዜሽን፣ ከተሞች የራሳቸው የሆነ ባህል ይዘው ነው የሚመጡት እንጂ ውስን ሆነው ሰፋ ያለውን የማህበረሰብ ንግድ አጥተው ጠባብ ሆነው በጠባብነት መቆየት አይችሉም። አሁን እየታየ ያለው ምንድን ነው ኢትዮጵያ ውስጥ በኦሮሞ ኤሊቶች በሌሎቹም አካባቢዎች የሚታየው ምንድን ነው? ኢትዮጵያ ውስጥ ከኢትዮጵያዊነት ቀናነት ይልቅ ጠባብነት እያሸነፈ እያሸነፈ ሂዶ ኢትዮጵያን ውጥረት ውስጥ ከጥቷታል። ያ ውጥረት ኢትዮጵያን ይበታትናታል። እኔ ማስጠንቀቂያ ነው የምሰጠው። እሺ፣ ዶክተር ዮሐንስ በጣም አመሰግናለሁ። አሁን እድል ስጪን ብትሉኝ ለሁለታችሁም አልሰጥም። ሁለታችሁንም በጣም አመሰግናለሁ። ና ግን ምንድን ነው በዛሬው ዕለት የነበረንን ውይይት ነጥቦቹን ሳወጣቸው፣ ዶክተር ብርሃነ መስቀል የአዲስ አበባ ከተማ የአስተዳደር የባለቤትነት መብቱ የኦሮሞ ነበር፣ አሁንም መተዳደር ያለበት በኦሮሚያ ስር ነው። ይህ ደግሞ የኢትዮጵያን አዲስ አበባን ማለት ነው። አዲስ አበባ የኢትዮጵያን ዋና ከተማነቷን አያሳጣትም የሚል አቋም ነው ይዘው ሲከራከሩ የቆዩት። ዶክተር ዮሐንስ ዘለቀ ደግሞ አዲስ አበባ በማንም ስር አልነበረችም። ማንም ኢትዮጵያ የሆነ በምርጫ ተወዳድሮ ሊመራት የሚገባ ናት። በዚህ ምርጫ ውስጥ ከኦሮሞ ብሔረሰብ የመጣ ሰው ከአማራ፣ ከትግራይ፣ ከሁሉም አካባቢ የመጣ ሰው እዛ ከተወለደ ተመርጦ በመወለድ በሚገኝ መብት ተመርጦ በኢትዮጵያውያን ልትተዳደር የሚገባ ናት ብላችሁን የተከራከራችሁት ሁለታችሁን ባነሳችሁት ሀሳብ እና ባስቀመጣችሁት የመፍትሄ ሀሳብ አልተግባባችሁም። የውይይት ዋናው ዓላማው እንግዲህ የሰዎች ሀሳብ እንዲብላላ ማድረግ ነውና እንዲሁም ወደ ተሻለ ሀሳብ የሚያመጣ ነውና ከሁለታችሁ ጋር ያለንን በዚሁ እንቋጭና ወደፊት ደግሞ ተመሳሳይ ሀሳቦችና ጥያቄዎች ይዘን ከሌላም ባለሙያ ጋር እንወያይበታለን። ለአሁኑ ግን ሁለታችሁንም በጣም አመሰግናለሁ። እናመሰግናለን። እኔም እጅግ አመሰግናለሁ ስለነበረን ውይይት እናመሰግናለን። ቆንጆ ውይይት ነው። ጽዮን፣ አመሰግናለሁ። አስተያየቶቻችሁን ስጡ። ክቡራትና ክቡራን አድማጮች ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ጽዮን ግርማና ሶሎሞን አባተንን አሁን ወደ ቀጣዩ ዝግጅታችን እንዝለቅ። በቀጣዮቹ ሁለት ተከታታይ ዝግጅቶች አሜሪካ ውስጥ ያሉ ኢትዮጵያውያንን እንቅስቃሴ እንዳስሳለን። አዎ፣ አሜሪካ ውስጥ ያሉ ኢትዮጵያውያን ስለ ኢትዮጵያ ስም እያደረጉ ያሏቸውን ጥረቶች ለመሰባሰብና ለመረዳዳት የሚመሰርቷቸውን ማህበራትና የሚያደርጓቸውን እንቅስቃሴ እንዳስሳለን። በቅድሚያ ወደ ማዕከላዊ ምዕራብ ዩናይትድ ስቴትሷ ግዛት ወደ ኦሃዮ እንጓዝ። የክሊቭላንድ ኢትዮጵያውያን የማንነታችን ማሳያ ይሆናል ያሉትን በኢትዮጵያ ስም የሚጠራ ሐውልት የሚሆን ሥራ ከግዙፎቹ የኦሃዮ ከተሞች አንዷ በሆነችው ክሊቭላንድ እስከ ወዲያኛው ተክለው ለማለፍ በብርቱ እየጣሩ ናቸው። የኢትዮጵያ ፓርክ። ከሥራው አስተባባሪዎች አንዱ ዶክተር ብሩክ ኃይሉ የክሊቭላንድ ከተማ ነዋሪ ናቸው። ምንድን ነው እየሠራችሁ ያላችሁት? ዶክተር አልኳቸው። እኛ እንግዲህ የምንጠራው ካሉት ሰላሳ አምስት ሀገር ከመጡ ኮሚኒቲ የመጀመሪያው የአፍሪካ ይሆንና ኢትዮጵያን የሚወክል ሆኖ ለዘላለም ትተን የምናልፈው ፓርክ ነው የሚሆነው። እንግዲህ የኢትዮጵያ ሲያበቃ የኢትዮጵያ ባንዲራ በየቀኑ የሚውለበለብበት፣ በየዓመቱ ብዙ ሴሪሞኒዎች ይካሄዳሉ፣ ብዙ ፒክኒኮች ይደረጋሉ፣ ዘፈን የመሳሰለ ያ ፓርክ ደግሞ በየቀኑ ማንም ሰው የደከመው ሰው ሁሉ መጥቶ የሚያርፍበት ኢትዮጵያን ባህል የሚያንጸባርቅ ከሀረር ጀምረ አክሱም፣ ጎንደር፣ ላሊበላ፣ ኮንሶ፣ ደቡብ ሕዝቦችን ቡናን የኢትዮጵያን ኢኮኖሚ ባህሉን በዩኔስኮ የተመዘገቡትን ሁሉ የሚያንጸባርቅ የያዘ ፓርክ ነው የሚሆነው እንግዲህ ሄር ብሎ ጨርሰን አስርክበን ሲከፈት ምን ተብሎ ይጠራል? ይሄ ፓርክ በክሊቭለንድ የኢትዮጵያ ኮሚኒቲ ባህላዊ ፓርክ ተብሎ ነው የሚጠራው። ምን ያህል ይሆናል ስፋቱ? ሰፋ ያለ መሬት ነው የሰጡ እነቱ ለመናገር በካሬ ሜትር ነው እንግዲህ እኛ ሀገር የምንጠቀሙ አንድ አምስት መቶ ከዛም በላይ ካሬ ሜትር ሆኖ ያንን ቦታ ነው እንግዲህ አቃክተን የጀበና ቡና ሳይቀር በሊቶግራፍ በሆነ መንገድ እንደገና አትሊስት አስራ አንድ አስር ሜትር ከፍታ ያለው የአክሱም ሐውልት እንደገና ከጎኑ የላሊበላ የመሳሰሉት ኢትዮጵያን የሚወክሉ ብዙ ብዙ ባህላዊ እና ታሪካዊ ሁኔታዎችን የሚወክል ብዙ መቀመጫ ቦታዎች ያሉት ይኖራል ማለት። ማንም ሰው መጥቶ የሚቀመጥ ጽሁፎች ይኖራሉ። ራሱን የቻለ ወል ይኖራል። ወል ማለት ግብ ይኖራል፣ ግድግዳው ማለት ነው። ግብ ውስጥ የኢትዮጵያን ዕድገት አመጣጥ፣ ታሪኳን፣ የኢትዮጵያን መንግስታት ህብረተሰብ እድገቶች የሚያሳዩ ፒክቶራል የሆነ ሁሉም ይኖራል ማለት ነው። በስዕል በቅርጽ እንዲህ የተደገፉ ናቸው ማለት ነው። በነገራችን ላይ ፌስቡክ ላይም ሁሉ አለን፣ የራሳችን ፌስቡክ እና እዛ ላይም ክሊክ በማድረግ ምን እንደታሰበ ተጨማሪ መረጃ ሊገኝ ይችላል። ምን ብለው ይግቡ ሰዎች ምን ብለው ይፈልጓችሁ? ፌስቡክ ላይ ኢትዮጵያን ክሊቭለንድ ካልቸራል ጋርደን ብለው ሲገቡ ፌስቡክ ላይ ክሊክ ያደረጋሉ። እዛ ላይ እንዲሁም ፈንድ ሬዝ እያደረግን ነው። እሱንም ክሊክ በማድረግ ጎፈንድ ሚ አንዳንድ ፎቶግራፎች ኢቭን የፓርኩ ቅርጽ በኢትዮጵያ ማፕ መሰረት ነው የሚሰራው። እሱም ሁሉ ትንሽ ግንዛቤ የሚሰጥ ስዕሎችና ያሰራነው አርኪቴክቶች በሙሉ የነሱ ደግሞ ሪፕሬዘንቴሽኑ ከእስከሚለው አሁን የጠየከኝ መልስ ሌንክ ዊድ ምን ያህል ርዝመቱ ቁመቱ ስፋቱ እንዲህ ማለት ነው። አዎ እሱ ሁሉ ከሞላ ጎ ጎደል ተቀምጧልና ጉጉት ላለውና ለማወቅ ለሚፈልግ እኛንም ለማገዝ የሚፈልግ እሱን አይቶ ክሊክ አድርጎ በመግባት ሊያየው ይችላል። ደብተር፣ ካርታ፣ የምስክር ወረቀት እንዲመሳሰሉ ተረክባችኋል። ከማዘጋጃ ቤቱ ተፈቅዶልናል። ይሄ በሙሉ በሙሉ እሽታ በማግኘታችንም ነው። ወደ እንቅስቃሴ ማለት ወደ ላስት ፌዝ የገባ ነው እንጂ ባለፉት አመታት የማስፈቀድ ሲፈቀድ ደግሞ ዝም ብሎ አይፈቀድም። እንደምታውቀው ሰለሞን፣ የክሊቭለንድ ሲቲ እና የጋርደኑ ደግሞ ኮሚቴ አለ። ኮሚቴውን ፕሮፖዛል ቀርቦ ጸድቆ እንደገና ደግሞ መልሰው አይተውት አስተያየት ሰጥተውበት በተሰጠው አስተያየት እንዲካብት እንዲስተካከል ተደርጎ ያን ሁሉ ሂደት ጨርሰን ነው አሁን ወደ ፈንድሬዚንግ ደረጃ የደረስ ነው። በዚህ ሀሳብ ውስጥ የከተማይቱ ከንቲባ ራሳቸውም በጎ የሆነ አመለካከት እንዳላቸው ሰምቼ ነበረ። አዎ። ድጋፍ አለ ከሲቲ ኦፍ ክሊቭላንድ ከሜሩ ቢሮ ከአለም አቀፍ ኮሚቴው ቢሮ ድጋፎች ተገኝተዋል ግንዛቤውም አለ ልክ ነህ የትም ቦታ ያሉ ኢትዮጵያውያን ትውልደ ኢትዮጵያ የሆኑ ወይም ደግሞ ሌሎች እንዲያደርጉላችሁ የምትፈልጉት ነገር አለ እንዴ ዶክተር ብሩክ እና በምን በምን መልክ አመሰግናለሁ። በምን መልክ የሚለው አንድ በሀሳብ ደረጃ ኢትዮጵያን የሚል ኢትዮ አሜሪካዊ ብቻ ሳይሆን ሀገራችንም ያለ በመላ አውሮፓም ያሉ ኢትዮጵያኖች፣ ኢትዮ አሜሪካንስ ደግሞ ዚ አሜሪካ ያሉ አንደኛ በሞራል ደረጃ ቢደግፉን፣ ሁለተኛ ይሄን ጉዳይ ላላወቀ እንዲያቅ ቢያስተላልፉ በተለይ ሚዲያ ላይ የተሳተፉ ሬዲዮ፣ ቴሌቪዥን፣ ብሎግ ያላቸው በአሜሪካም ሆነ ኢትዮጵያ ያሉ ዌብሳይት ያላቸው ግንዛቤ እንዲሰጡን። በተጨማሪ ደግሞ አቅም ያለው አቅም ያለ ስንል ከሀምሳ ዶላር ጀምሮ እስከ ላይ ድረስ ጣሪያው እስከ ሰማይ ነው እንደሚባለው ደስካይ ሊሚት መደገፍ የፈለገ ሊደግፈን ይችላል። ምንድን ያሰብነው እኛ ታሪካዊ ሆነ አንድ ሺ አምስት ሺ አስር ሺ የሚሰጥ ካታጎሪ አውጥተን እንደ ስፖንሰር ማለት ነው። ለትውልድ የሚያስተላልፍ ለምሳሌ ከከሌ ቤተሰብ ብሎ ኦሃዮ ብቻ መኖር የለበትም ካሊፎርኒያም ሊሆኑ ይችላሉ ከከሌና ከሌ ቤተሰቦች የተሰጠ ዶኔሽን ተብሎ በአማርኛና በእንግሊዘኛ ይጻፋ። ይሄ ዘላለማዊ ሁላችንም አላፊዎች ነን። ያ ፕላክ ያዋጡ ሰዎች ፕላክ የሚደረግበት ደግሞ ራሱን የቻለ ግንብ ይኖረዋል። ፓርክ ይሄ አስተዋጽኦ ያደረጉ የገንዘባዊ አስተዋጽኦ የማቴሪያል ድጋፍ ያደረጉልንን ሰዎች ወደኛ ቢቀርቡ ፍላጎት ያላቸው በዛ መሰረት አስተዋጽኦ ማንም ሰው ገንዘብ አስተዋጽኦ እንዲያደርግልን ጥሪ እያደረግን ነው። ያን ስናደረግ ታዋቂ ነጋዴዎች፣ ታዋቂ ሰዎችን ከሌ ከሌ ማለት አሁኑ አያስፈልግም፣ ግን አፕሮች እያደረግን ነው። ሌላው ቀርቶ አሜሪካኖች ኢትዮጵያ ወዳጅ የሆኑ ነጋዴዎች፣ ፓብሊክ ኦፊሻልስ በፓብሊክ ፖሊሲን በምንም ያሉ ምንም ተጽዕኖ ሳናደርግ በፍላጎት ደረጃ እየቀረብን ደብዳቤ እየጻፍን ጉዳዩን እያስረዳን። ይሄ ደግሞ ፕሮፊት ኦሪንትድ የሆነ ድርጅት አይደለም፣ ነን ፕሮፊት የተመዘገበ ነው በአሜሪካ ሕግ ስቴት ኦፍ ኦሃዮ ማንም ያው፣ ይችላል ነገ ብንጠየቅ እያንዳንዱ አስር ሳንቲም እንኳን ብሯ እየትገባች ወዴት ተመደበች የሚለውን በግልጽነት በኃላፊነት ላይ ተመስርተን ማንም ነገ ቢጠይቀን የምናቀርበው ጉዳይ ስለሆነ ገንዘብ እየትገባች የሚለውን ጥያቄ በበቂ ሁኔታ ለመመለስ እኛ ራሳችን ነው ፍላጎት ያለ። ግን ማንም ሰው አስተዋጽኦ ማቴሪያልም ገንዘብም እንዲያደርግን ነው እምንጠይቀው። አዎን፣ እዛ ክሊቭላንድ ያላችሁ ኢትዮጵያውያን ምን ያህል ጠንካራ መሰባሰብ እንዳላችሁ እኔም ማይቻለሁ። ከዚህ በፊት መጥቼ የነበረ ጊዜ እንደውም ቅድም ገልጸዋል። ኢትዮጵያውያን ያልሆኑ ሁሉ ልክ እንደ ኢትዮጵያውያን ሆነው ነው ከብዙ ኢትዮጵያውያን በላይም እየተቆረቆሩ አብረዋችሁ እየተሳተፉ ያሉ አሜሪካውያንም ሌሎችም ዜጎች እንዳሉ ሰምቻለሁኝ። እንግዲህ ይህንን ወደፊትም እየተከታተልኩኝ ሌሎቹንም እያነጋገርኩኝ ይዤ ለመመለስ ወደ አድማጮቻችንም ለመቅረብ እሞክራለሁኝ። እንግዲህ ይህንን መረጃ በራዲዮም፣ በፌስቡክ ገጾቻችንም በዌብሳይታችንም ላይ እኛም እናወጣለን። እንዳሉት በሌሎችም አካባቢዎች በጣም ብዙ ኢትዮጵያውያን አሉ፣ በእንደዚህ አይነት መንገድ እየተንቀሳቀሱ ያሉ። ለምሳሌ ሎስ አንጀለስ ሊድል ኢትዮጵያን መውሰድ ይቻላል። በዋሽንግተን ዲሲም አካባቢ እንዲሁ አይነት እንቅስቃሴ ነበር በተወሰነ ጊዜ ትዝ ይለኛል። አርአያ ትሆናላችሁ ሌሎችም የሚል ሀሳብ አለኝ። ሶሎሞን በኮሚቴው ስም ላመሰግን እፈልጋለሁ። ለአንተና ለቪኦኤ ለአንተ ለባልደረቦች ይህንን ጉዳይ ጉዳያችን ነው ብላችሁ መከታተላችሁ ለእኛ ትልቅ ድጋፍ ነው። አንደኛ፣ ሁለተኛ ይሄን ደግሞ ላልሰማ እንዲሰማ ለማድረግ ሚዲያ የሚጫወተው ሚና እናደንቃለን፣ ደንቃለን እንደግፋለን። እና ጊዜ ወስዳችሁ ይህን ፕሮግራም አጭር አፕዴት ይባላል ያው ምን ምን አለ ከእጃችሁ ብለህ በየጊዜው እየተከታተላችሁን እናመሰግናለን። ሰለሞን፣ መልካም ዶክተር ብሩክ እግዜር ይስጥልኝ ለጊዜው ለማብራሪያው አብሮ ይስጠን። እናመሰግናለን። እግዚአብሔር ክትልና ከኢትዮጵያ ቀጥሎ በኢትዮጵያውያን ቁጥር ብዛት አቻ ወደሌለው ወደ ዋሽንግተን ዲሲና አካባቢዋ ደግሞ እንዝለቅ፣ እዚሁ እንቆይ ማለት ነው። በዚያ ያሉ ኢትዮጵያውያን አቋቁመው ከሚንቀሳቀሱባቸው ማህበራት ለዛሬ አንዱን እንቃኛለን። በውጭ የሚኖሩ ኢትዮጵያውያን ከሀገርና ከአስተዳደጋቸው የያዙትን ሁሉ በየሄዱበት ይደነግጋሉ። ማኅበራዊ ግንኙነቶች፣ ባህላዊ እሴቶች፣ የአመጋገብ ሥርዓት ወዘ ተረፈ በአንዳንድ አካባቢዎች የሀገር ከኢትዮጵያ ውጭ ያለ ለመሆኑ እስኪያጠራጥር ያው የሀገር ቤት ልማድና ወግ ነው። ዕድር ዕቁብ፣ የቤተሰብ ማኅበር የተለመዱ መገናኛ፣ መሰባሰቢያና መረዳጃ ናቸው። የዋሽንግተን ዲሲው የኢትዮጵያ አንድነት የምረዳጃና የልማት ማህበር ሐሳብ ከአነሳሱ በሐዘን ወቅት ሊፈጠር የሚችልን ችግር እንደ ወግ ልማዱ በጋራ ለመጋፈጥ የታሰበ እንደነበር መስራችና ሊቀመንበሩ ልጅ አሰግድ ሸነገለኝ አጫውተውኛል። የገረማ ጻድቃን ሳይቃጠሩ ይገናኛሉ በኢትዮጵያ ውስጥ ብዙ ቁም ነገር የሰራን በሀገር ወዳድነት በእውነት ብዙ የሰራን ሰዎች እዚህ ተገናኘን። በጣም አዋቂዎች፣ ከኔ የተሻለም እውቀት ያላቸው አሉ። ኢንጂነሮች፣ ታላላቅ እንትን የሚመሩ የነበሩ ማኔጀሮች የነበሩ ሁሉ አሉ። በእውነተኛነት ተፈታትነን የምንተዋወቅ እና መተዳደሪያ ደንቡን አዘጋጅቼ ምን ብዬ ስ አሁን በእርስ በርስ መረዳጃውን ጀምረው በሚል ሰፊ ራዕይ ያለው መረዳጃ ማህበር ስሙንም ስሙ ራሱ እንደሚያመለክተው የኢትዮጵያ አንድነት መረዳጃና ልማት ማህበር የሚል ከዛሬ ስድስት ዓመት በፊት አቋቋምን። በዛ ስንጓዝ ቆየን። በእውነቱ ብዙ አባሎች ባይሞቱብንም አንድ ሁለት አባሎች አንድ ሁለት ደግሞ ልጆቻቸው የሌሎቹ ማለት ነው አርፈው በስነ ስርዓት ህይወት ታሪካቸውን አዘጋጅተን በስርዓት ቀብረን አስተዛዝነናል። ያ ደግሞ ጠብ የሚል አልነበረም። ራሱ ዋናው ሲሞት አምስት ሺ ብር ተሰጥቶ እስከ መቼ ነው እያል እንጨነቅ ነበር። ኢትዮጵያ ላለ አድማጭ እንደው ግልጽ ለማድረግ አምስት ሺ ብር ሲሉ አምስት ሺ ዶላር መሆኑን ዶላር ነበረች ናቸው። እሷም ይህን ያክል አላረካችንም። ያው ከተቋቋም አጭር ጊዜ ቢሆንም ከፍ ያለ የተሻለ ነገር ማድረግ አለብን የሚለው ጭንቅላታችንን ይመታን ነበር እና እስቲ ምን እናድርግ ስንል፣ በዚህ መካከል አንዳንድ ሰዎች ይሄ ሰው በሞተ ቁጥር ኢትዮጵያውያን ልመና ሳጥን እያዘጋጁ በየቦታው እንዲቆም ብለው እስከ ሀያ ሺህ ዶላር እርዳታ እየሰጡ ይህን ልመናን በማስቆም ላይ መሆናቸውን ተገነዘብን። በዛ መካከልኛ ግን ኢንሹራንስ ሁሉ እየሞከርን ነበር። ኢንሹራንሱ የሚያዋጣ አልሆነም። እንደውም እውነተኛ እውነቱን ለመናገር ኢንሹራንስ ከመግባት ይልቅ ምናልባት የገንዘቡን ለጊዜው ከፍ ማለት ሊያዩ ይችላሉ። ብዙዎች ባለን ባህል በእድር መረዳዳቱ ልጆችን ያቅፋል የእድሜ ሁኔታዎች ሁሉ አሉ እና ማህበርን ወደ ኢንሹራንስ ከማስገባት ይልቅ ሞክረን ነው ይህን የምልህ። ይህንኑ መረዳጃ እድሩን በተሻለ መልኩ መቅረጽ ይሻላል እና ኦኬ፣ አትራፊ ብናደርገው፣ አትራፊ ከሆነ ደግሞ መረዳጃው አይኖርማ። እንዲኖርስ ብንሞክር አዲስ ነገር እንፍጠር እንፍጠር ተባለና፣ አጠና አንድ ካምፓኒ ፍሬንጅ ቤኔፊት ብሎ እንኳን ለሰራተኞቹ በሞት ጊዜ በአንዳንድ ህመም ጊዜ ልዩ ልዩ ጠቀሜታን ያደርጋል። እኛስ አንድ ካምፓኒ አቋቁመን በተለይም ደግሞ ከሌሎቹ አሁን ያልኩ ሀያ ሺ ዶላር ከሚከፍሉት እንደ ተማር ነው እንዳየ ነው ሀያ ሺህ ዶላር ከአባላቱ ሰብስበን መርዳትና የካምፓኒው አካውንት እንዳይጎል ማድረግ እንችል የለም ወይ በሚል ተስማማንና ሌላ መተዳደሪያ ደንብ ከዛ ቤዝድ ኦንዳ ስሙንም እንኳን ሳንደውት አላማውንም ሳንጠው የኢትዮጵያ አንድነት የመረዳጃና ልማት ማኅበር አሁን የተለየ ሐሳብና ራእይ ሰንቋል። ከመረዳጃ ዕድርነት ወደ ኢንቨስትመንት ኮርፖሬሽንነት መለወጥ፣ አባላቱ የችግር ወቅት ተረጂ ብቻ ሳይሆኑ የዘወትር ኢንቨስተሮችና አትራፊ ባላ አክሲዮኖች እንዲሆኑ ማድረግ ለቢዝነስ ሎየር አንድ ካሜሮናዊ ፕሮፌሰር ነው ስናሳየው፣ እኮ ዩኒክ ነገር ነው። አትራፊና ትርፍ አልባ በአንድ ላይ ሊካሄድ አይችልም እንዴ? ያልተደረገ ነገር እንዴት እንሞክራለን አለ። እስቲ ሞክር ብለን ብዙ ታገልን። ዲሲ ብዙ አልተሳካልንም። የቪርጂኒያ መንግስት፣ መግቢያውም አስመዝገቢያውም ቀላል ሆኖ አገኘነው። እንዴ ምንም እንኳን እስካሁን ያልተደረገ ቢሆን የሚከለክል በሕጋችን ውስጥ ስላላገኘን የምንከለክልበት ምክንያት የለም በሚል አትራፊ ተብሎ ኮርፖሬሽን የሚል ስም ብቻ ጨመርንበትና የኢትዮጵያ አንድነት መረዳጃና ልማት ማህበር ኮርፖሬሽን ብለን አትራፊ ድርጅት እንዲሆን አስፈቀድን። ላይሰንስ ድኖ አሁን በአትራፊነቱም መቼም ልጅ አሰግድ አሁን እርሶ እንዳሉት አውቃለሁኝ። ከእርሶ ጋር የሚሰሩ የዚህ ማህበር አባላት የሆኑ በጣም ብዙ ትልልቅ ሰዎች አብረወት እንዳሉ አውቃለሁኝ ብዙ ስራ የሰሩ በሀገር ውስጥም ማለቴ ነው በእውቀትም ደረጃ በጣም የተከበሩ ሰዎች እንዳሉ አውቃለሁም አብራችሁ ያላችሁ እየሰራችሁ ያላችሁ። ለመሆኑ በአጠቃላይ በማህበር አባልነት እናንተ የጀመራችሁት መስራቾቹ ብቻ ናችሁ ያላችሁት ወይስ ደግሞ አስፍታችሁታል፣ ሌሎችም በአካባቢው ያሉ ኢትዮጵያውያንም እንዲሳተፉበት እንዲገቡበት አድርጋችኋል? እጅግ በጣም እንደውም ገደብ የለውም። እኛ የኢትዮጵያ ሕዝብ በሙሉ በውጭ ያለው እንደው ብቻ ልማ ወደፊት መንግስት አካል የሆነ በሀገሪቱ በሙሉ ከፍተኛ ትንሣኤ ለሀገሪቱ የሚሰጥ ልማት እናካሄዳለን የሚል ቪዥንና ያለን ልጆቻችን ሁሉ የሚረከቡት እና ለምሳሌ እንደ ባጭር ለመግለጽ በመረዳጃ ማህበሩ ከነ ሚስቶቻቸው ወደ መቶ ነበር። አሁን ግን አዲስ የመዘገብናቸውን ስንደምር ወደ አራት መቶ ውስጥ ገብተናል። ግባችን ግን ቢያንስ ስምንት መቶ ያለዛም ከዛ በላይ ምንም ገደብ በሌለው ጣሪያ በሌለው ሁኔታ ለመጓዝ ነው። የኢትዮጵያ ሰዎች በውጭ ያለን የራሳችን ባንክ፣ የራሳችን ኢንሹራንስ፣ የራሳችን ከብት እርባታ፣ የራሳችን ሪል ስቴት ሁሉ ነገር የራሳችን ሆኖ ትርፉን ደግሞ በአመት በዲቪደንድ እንድንካፈለው ሲሆን በመረዳጃው በኩል ባለቤት ቢሞት በግንባር ነው። በነገራችን ላይ እ ድሩ ባልና ሚስትን በአንድ ክፍያ ይሸፍን ነበር። አሁን ግን ባልም በግንባር ይከፍላል ለመነሻ ብለን ሰዎችን ለማሰባሰብ ብለን ሁለት መቶ ብር ሚኒመም መነሻው አድርገን ማክሲመም ደግሞ አንድ ሺህ ስድስት መቶ ብር ማለት አስራ ስድስት ሼር ሁለት መቶም ሁለት ሼር ማለት ነው አንዱን ሼር በመቶ ብር ሂሳብ አድርገን ነው የምናሰባስብ ያለነው ወደፊት ምናልባት አሁን ኦገስት ሲክስ በሚደረገው ጠቅላላ ስብሰባ ከፍ ያደርጉታል የሚል ግምታለን። ከዛ በፊት ብዙዎች ቢገቡ ጥሩ ነው። ለማንኛውም ግን እርዳታው ባለቤት ሀያ ሺ ዶላር ምናልባት ወደፊት ጭራሽ እናሻሽላለን የሚል የሚል ተስፋ አለን። ልጅ ቢሞትባቸው ከአስራ ስምንት አመት በታች ለባልና ሚስቱ ከሆነ ሁለቱም በግንባር የገቡ ከሆነ አምስት አምስት ሺ ብር አስር ሺ ብር አለዛም ለአንዱ ከሆነ አምስት ሺ ብር እንረዳለን። እንደገና ሸራቸውን መሸጥም ማውረስም ወክለው መሄድም ይችላሉ። መብታቸው ነው። ይሄ ድርጅት ንብረታቸው ነው። ከባለ ንብረቶቹ አንዱ ናቸው ማለት ነው። የመረዳጃው አካል ብቻ ሳይሆን ኢንቨስተሮችም ጭምር ናቸው ማለት ነው ነው አያሳሾች የንግዱ ተሳታፊዎችና የትርፉም ተቋዳሾች ነው የሚሆኑት ማለት ነው። በችግር ጊዜ ብቻ ሳይሆን ስራ ፈጣሪዎችም ነው የሆናችሁት ማለት ነው። ትልቁ እንትናችን እሱ ነው እንጂ ትልቁ እንትናችን እሱ ነው። በጣም ስራ ፈጣሪዎች ሆነን መክበር መበልጸግ አለብን። ይሄ ህዝብ እዚህ በልጽጎ እንደገና ለሀገሩ መትረፍ አለበት። እንዴ ጁይሾችን ብትወስድ አለምን በሀብትም የሚያንቀሳቅሱ እንደገና፣ ፖለቲካ ያለ ኢኮኖሚ ዋጋ ስለሌለው ሀገራቸውን መረከብ ሁሉ እንደቻሉ ምኑን ነግረሃለሁ። በዚህ ሀገር ስፓኒሾች በሚኒስቴር ደረጃ ተቋቁመዋል። እነ ኮሪያን እነ ቻይናን ስንቱን ብታይ፣ የት ናቸው ፕሬዚዳንታቸው? እንኳን ሲመጣ ክለባቸው ነው ወደው የሚጋብዙት። እኛ ግን ምንም እንደ ችሎታ እንደሌለን ሁሉ ኢትዮጵያውያን አብሮ መብላት እንጂ አብሮ መስራት አይችሉም እየተባለ ይተረት የነበረውን ወደ ተግባር፣ ያንን ተረት ተረት አድርገን እናስቀረው ነው እኛ አሁን በመሞከር ላይ ያለ ነው። ዋናው ኤማችን አትርፎ በኢንቨስተርነት ከፍተኛ ሀብታሞች መሆን፣ ኢንተርናሽናሊ በአሜሪካም አይወሰንም። ኢንተርናሽናሊ እናስፋፋዋለን፣ ከዛም ወደ ሀገራችን እንገባለን። ሁኔታዎች ያልተስተካከሉ በሚሆኑ ጊዜ እና ለዚህ ሁሉ ከፍተኛ ገለጻ ለማድረግ ያሉትንም ከአሁን ጀምሮ ስራውን እንጀምር ለማለት ስምምነታቸውን ለመጠየቅ እና አዲስ ገቢዎችንም ለመመዝገብ ኦገስት ሲክስ ወይም ሐምሌ ሰላሳ ኮርትያርድ ማሪዮት አርባ ስድስት አርባ አንድ ኬንሞር አቬኒው አሌክዛንደሪያ፣ ቨርጂኒያ ተጠሯዋለን እና በአንድ ድንጋይ ሁለት ወፍ እንደሚባለው መረዳዳትንም፣ ብልጽግናንም የሀገር ፍቅርንም አዋህዶ የሚራመድ ከፍተኛ ተስፋ ያለው ድርጅት ይሆናል። በተግባር ልጅ አሰግድ ሸነገለኝ፣ የኢትዮጵያ አንድነት መረዳጃና ልማት ማኅበር መስራችና ሊቀመንበር፣ የወደፊት የኮርፖሬሽኑ ፕሬዚደንት እንደገለጹልኝ እጅግ በጣም አድርጌ አመሰግናለሁ፣ ለሰጡኝ ማብራሪያ። እኔም እግዚአብሔር ይስጥልኝ። በእውነቱ በጣም ነው የምናመሰግነው። ተሳተፉበት፣ በተለይ ወጣቱ እንዲገባበት፣ እኛ መንገድ አንጥፈን ሂዱበት ለማለት ነው። በቴክኖሎጂም በምኑም የተሻሻሉ የመጠቁ ልጆች አሉን እና እንደው እየተረዱት ቢመጡ በጣም አዲስ በአይነቱ ነው። እስካሁን ያልተሞከረ ስለሆነ ቢሞክሩት፣ ቢሳተፉበት መልካም ነው ብዬ ጥሬን አስተላልፋለሁ። እግዚአብሔር ይስጥልኝ ልጅ አሰግድ። እንግዲህ እየተከታተልን እኛም እንዘግባለን እድገታችሁን፣ ስራችሁን፣ እንቅስቃሴያችሁን። ደህና እምሽው። አሜን። ታንክዩ ደህና እምሽው። ሰለሞን፣ ጥሩ ዝግጅት ነበር ያዘጋጀኸው። እስኪ በአን ሙዚቃ ደግሞ አድማጮቻችን እስከ ማጠቃለያ ዜናው ድረስ እናቆያቸው። ቼሰሳር ጊና ጽዮን እንደተለመደው የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞው ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። አብረናችሁ የቆየነው ነው ጽዮን ግርማና እኔም ሶሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ ደህና እደሩ።